ባሳለፍነው ሳምንት የኢትዮጵያ ሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ ከታወጀ በኋላ የሚኖሩ የሰብአዊ መብት ጥሰቶችንና ተያያዥ ጉዳዮችን መርምሮ ለምክር ቤቱ ሪፖርት እንዲያቀርብ አጣሪ ኮሚቴ ማቋቋሙ ተዘግቧል። ይህ አጣሪ ኮሚቴ ቦርዱ ሰባት ሰው የያዘ ሲሆን አራቱ ከተወካዮች ምክር ቤት ሶስት ደግሞ የህግ ባለሙያዎች መሆናቸው ነው እየተነገረ ያለው። በመሪ ደረጃ የየትኛውም አጣሪ ኮሚቴ ነፃና ገለልተኛ መሆኑ ብትጠበቅም ሰባቱንም የአጣሪ ኮሚቴ አባላት ከገዢው ፓርቲ ጋር ቁልኝነት እንዳላቸው ታውቋል። ይሁን እንጂ የቦርዱ አባላቶች የገዢው ፓርቲ አባል መሆናቸው የማጣራት ስራቸውን እንደማያስተጓጉል ይፋ አድርጓል። የአጣሪ ቦርዱ አባላትና በመንግስት ኮሚኒኬሽን በኩል የበለጠ መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ይህ የአጣሪ ኮሚቴ አወቃቀር እንዴት ይመለከቱታል ብለን ጉዳዩን በቅርበት የሚከታተሉትን አነጋግረናል። መቀመጫውን ኖርዌይ ባደረገው የዜጎች መብት ተሟጋች ውስጥ በተመራማሪነት የሚያገለግሉት ጋዜጠኛ መስፊን ነጋሽ አጣሪ ኮሚቴው በየትኛውም ዓለም ሲስተም ግብ አድርጎ የሚነሱት በተለመደው የማጣራት መንገድ ሊጣሩ የማይችሉ ወይም ቢችሉም ጊዜ የሚፈጁ ወይም የጥናቱ ጥራትን አጠያያቂ የሚያደርጉ ጉዳዮች ሲኖሩ እንደሚቋቋም ተናግረዋል። አጣሪ ቦርዱ ስራውን ሲጀምር፣ ይላሉ አቶ መስፊን በዝርዝር የተቀመጠ ምን እንደሚያጣሩ ምን እንደማያጣሩ ምን ስልጣን እንዳላቸው ይሄ ሁሉ ተዘርዝሮ ተቀምጦ ነው ስራ የሚጀምሩት። እንግዲህ አሁን የተባለው የአጣሪ ኮሚሽን በህገ መንግስቱ አንቀጽ ዘጠና ሶስት መሰረት ነው የተቋቋመው። ግን አሁን እንደምናየው እንደው በዓለም አቀፍ ደረጃም ቢሆን የአጣሪ ኮሚሽኖች የሚያሟሏቸውን ነገሮች አያሟላም። ለምሳሌ አሁን ያጣራል የተባለው በአስቸኳይ ጊዜ አዋጁ በሚጸናበት ወቅት አንደኛው በዚህ አዋጅ መ መሰረት የሚያዙትን ሰዎች ስም ዝርዝር ማውጣት። ይሄ ማለት ምንድን ነው? ህጉ ያለ ፍርድ ቤት ፈቃድ ማሰርን ስለሚያጠቃልል ያለ ፍርድ ቤት ፈቃድ የግለሰቦችን ንብረት፣ ቤት፣ ሌሎችንም ቦታዎች የመፈተሽ ንብረት የመያዝ ስልጣን ስለሚሰጥ ይሄ ስልጣን አላግባብ ጥቅም ላይ እንዳይውል ለመከላከል፣ ጋዜጠኛ መስፊን በመቀጠል ስለ ቦርዱ አባላት ገለልተኝነትና ነጻነት በተመለከተ ሲገልጹ፣ እንግዲህ ይሄንን ህግ ያወጣው አካል ሙሉ በሙሉ የሚደ ግፉ የፓርቲው አባላት የሆኑ ሰዎች የዚህኑ ህግ አፈጻጸም በገለልተኝነት ሊመረምሩና የተሳሳተ ነገርም ካገኙ ፊት ለፊት ወጥተው ሊናገሩ ይችላሉ ወይ ስንል፣ አንደኛ አሁን ለኮሚሽኑ ለአጣሪ ቦርዱ አባልነት የተመረጡትን ሰዎች ከዚህ በፊት በእንደዚህ አይነት ስራቸው አናውቃቸውም። ህዝብ አያውቃቸውም። መንግስት የሚሰራውን ነገር ወጥቶ በመተቸት በማጣራት ገለልተኛ በመሆን ህዝብ የሚያውቃቸው ሰዎች አይደሉም። አንድ ሁለተኛ ደግሞ የራሱን የኢህአዴግን የኢትዮጵያ መንግስት ከዚህ በፊት ቋቁማቸውን መርማሪ ቦርዶች እና ኮሚሽኖች ታሪክ ስንመለከት አሁንም ምንድን ነው ጥሩ ምልክት ወይም ጥሩ ታሪክ አይደለም ያለው እና በየትኛውም መመዘኛ እኔ ተአማኒነት ያለው ምርመራ ማድረግ ይችላሉ ብዬ ለመቀበል በጣም ይቸግረኝ። ግለሰቦች ለፓርቲያቸው ትዕዛዝ ተገዢ ናቸው ሲሉ የሚገልጹት ጋዜጠኛ መስፊን በሀገሪቱ ታሪክም አጣሪ ኮሚቴ ተብዬዎቹ ከመንግስት ጋር የጠበቀ ቁርኝነት እንዳላቸው ተናግረዋል። መንግስት አሁን አገሪቱ ውስጥ ያለውን ሁኔታ የማለ ለማዘብና ወደ ንግግር መድረክ ለማምጣት የአጣሪ ቦርዱን ስምርት በጣም የተለየ ጥንቃቄ እና ትኩረት ልሰጥ ይገባ ነበር ሲሉ አቶ መስፊን ተናግረዋል። መንግስት አጣሪ ኮሚቴዎቹን በዚህ መልክ ማቋቋሙ ምን ተግዳራቶችን ይዞ ሊመጣ ይችላል ለሚለው ጥያቄ አቶ መስፊን በመቀጠል እውነት ለመናገር አሁን ባለው የሀገራችን ተጨባጭ ሁኔታ ላይ ብዙ የሚለውጠው ነገር ያለ አይመስለኝም። ሆኖም ግን የአስቸኳይ ጊዜ አዋጁ በህገ መንግስቱ እንደተደነገገው በኋላ ጠቅላይ ሚኒስትሩም የአስቸኳይ ጊዜ አዋ ወይም ድንጋጌውን ሲያሳውቁ ቃል እንደገቡት በዚህ ወቅት በህግ ላይ ብቻ ተመስርተን እንሰራለን፣ ያለ አግባብ ሰዎች እንዳይበደሉ እናደርጋለን። እነዚህ እነዚህ የሚሉትን የህገ መንግስቱን ድንጋጌዎችና የተገቡትን ቃላት መፈጸም አለ መፈጸማቸውን በትክክል የምናውቅበትን አጋጣሚ እናጣለን፣ በዚህ የቦርዱ አወቃቀር የተነሳ እና አይ ቲንክ ትልቁ የምናጣው ነገር እሱ ይመስለኝ። ከዛ ውጪ ቅድም እንዳልኩት ሊተላለፍ ይችል የነበረውን የመነጋገር እና የማለዘብ ሁኔታዎችን እሱንም፣ እድሎችን እሱንም አጥተናል። እነዚህ ሁለቱ ነገሮች ናቸው እኔ ጎልተው የሚታዩ በዚህ ርዕሰ ጉዳይ ላይ በፌስቡክ ደረገጻችን ያደረግነው ውይይት አስተያየት ከሰጡን ውስጥ በሀገሪቱ ታሪክ አጣሪ ኮሚቴ እየተባለ በተለያዩ ጊዜያት ስነገር እንሰማለን። ተጣርቶ መጨረሻ ላይ የሚቀርበው ሪፖርት ስርአቱን የሚያስደስት ነው ይላሉ።